ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 25 2012 ዓ.ም ዓ ዝግጅታችን ጀመረ። Today I have strongly recommended to every governor to deploy the National Guard in sufficient numbers that we dominate the streets. አገረ ገዢዎች በሙሉ ጎዳናዎችን ለመቆጣጠር በሚበቃ ቁጥር ብሔራዊ ዘቡን አስገብተው እንዲያሰማሩ ዛሬ አጥብቅ ያሳስብያለሁ። በዩናይትድ ስቴትስ ለቀናት የዘለቀውን ተቃውሞ ተከትሎ ፕሬዝደንት ዶናልድ ትራምፕ ትናንት ማታ ካሰሙት ንግግር የተቀነጨ በነው የሰማችሁት ጆ ባይደንም ያሉት አለ። ጥላቻ ይደበቅ እንደሆን እንጂ አይጠፋም፣ አያከትምም። ስልጣን ላይ ያለ ሰው ያን አለት ስር የተደበቀ ጥላቻ አቀጣጣይ ኦክሲጅን እፍ የሚልበት ሲሆን። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ፣ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 3932 የላቦራቶሪ ምርመራዎች 87 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህም በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1344 አድርሷል ይላል የሀገሪቱ የጤና ጥበቃ ሚኒስቴር ያወጣው መግለጫ። በዛሬው ዕለት ይፋ በተደረገው ሪፖርት ቫይረሱ በምርመራ የተገኘባቸው ግለሰቦች ከአስር ዓመት እስከ ሰባ ዓመት የዕድሜ ክልል ውስጥ የሚገኙ አምሳ ዘጠኝ ወንዶችና ሀያ ስምንት ሴቶች ናቸው። ስልሳ ሰባት ሰዎች ከአዲስ አበባ፣ ሁለት ሰዎች ከትግራይ፣ ስድስት ከኦሮሚያ፣ ሰባት ከአማራ ክልል፣ አንድ ሰው ከሐረሬ እንዲሁም አራት ሰዎች ከሶማሌ ክልል ናቸው ሲል የጤናው ሚኒስቴር በፌስቡክ ገጹ ላይ ዛሬ ከሰዓት በኋላ አስታውቋል። ከኮሮና ቫይረስ ጋር በተገናኘ የሁለት ኢትዮጵያውያን ህይወት አልፏል። የመጀመሪያው የ30 ዓመት ዕድሜ የአዲስ አበባ ነዋሪ ሲሆን ሁለተኛዋ የ56 ዓመት ዕድሜ በአዲስ አበባ የተጓዳኝ ህመም ክትትል ሲያደርጉ የነበሩ ናቸው። ሁለቱም ሰዎች ሕይወታቸው ካለፈ በኋላ ለአስከሬን ምርመራ ወደ ሆስፒታል በመጡበት ወቅት ነው ቫይረሱ እንዳለባቸው የታወቀው። በአጠቃላይ በኢትዮጵያ ቫይረሱ የተገኝባቸውና ህይወታቸው ያለፈ ሰዎች ቁጥር አስራ አራት ደርሷል። በሌላ መልኩ በትላንትናው ዕለት 14 ሰዎች ያገገሙ ሲሆን በአጠቃላይ በሀገራችን ከበሽታው ያገገሙ ሰዎች ቁጥር 231፣ ምርመራ የተደረገላቸው ደግሞ 116309 ደርሷል ይላል የጤና ጥበቃው ሚኒስቴር መግለጫ። የአፍሪካ ባለስልጣኖች ጆርጅ ፍሎይድ በነጭ ፖሊሶች እጅ እያለ ከሞተ በኋላ በዩናይትድ ስቴትስ የተከሰተው ሁኔታ እንዳሳሰባቸው ገልጸዋል። አፍሪካዊው አሜሪካዊ ፍሎይድ ባለፈው ሳምንት ሚኒያፖልስ ከተማ ላይ እጁ በካቴና ታስሮ መሬት ላይ ዘርግተውት እያለ አንድ ነጭ ፖሊስ የፍሎይድን አንገት በጉልበቱ ተጭኖ ከስምንት ደቂቃዎች በላይ ከቆየ በኋላ በሞቱ የሚታወቅ ነው። የአፍሪካ ሕብረት መሪ የፍሎይድን ሞት የግድያ ተግባር ነው ብለውታል። የደቡብ አፍሪካው ገዢ ፓርቲ በዩናይትድ ስቴትስ መረጋጋት እንዲኖር ጥሪ አቅርቧል። ከአፍሪካ ሀገራት የወጡት መግለጫዎች ትልቅ መልዕክት እንደሚያስተላልፉ ተንታኞች ጠቁመዋል። በመንሮቪያ ኖርን በሚኒያፖሊስ የጆርጅ ፍሎይድ ሞት ሁላችንም ይቆረቁረናል ይላሉ ተንታኞቹ። ቻይና በዓለም አቀፉ የኮሮና ቫይረስ ወረርሽኝ ምክንያት የኢኮኖሚ ቀበተዋን እያጠበቀች ባለችበት በአሁኑ ወቅት የመሰረተ ልማቶች ውጥኖችና የንግድ መጻኢ እድል በአንዳንድ ሁኔታ ደግሞ የብድር እፎይታ ማግኘትን አስመልክቶ የአፍሪቃ መሪዎችን እያሳሰበ ነው ተብሏል። ቻይና ዋናዋ የአፍሪካ የንግድ አጋር መሆኗ የሚታወቅ ነው። ከቻይና የሚወጣውና ወደ ቻይና የሚገባው የንግድ መጠን በዓመት ከ200 ቢሊዮን ዶላር በላይ እንደሚሆን ታውቋል። ቻይና በተጨማሪም በአህጉሪቱ ዙሪያ መንገዶችን፣ ወደቦችንና የባቡር ሀዲዶችን የመሳሰሉት መሰረተ ልማቶችን ለመገንባት በብዙ ቢሊዮኖች ዶላር የሚገመት ብድር ሰጥታለች። የቻይና ኢኮኖሚ በኮቪድ-19 ምክንያት ከባድ ጉዳት ደርሶበታል ይላሉ ያንሰን ሲምፕሰን ማዕከል የተባለ ዋሽንግተን የሚገኝ የፖሊሲ ጥናት ውስጥ የቻይና ፕሮግራም ስራ አስኪያጅ ናቸው። በዚህ ምክንያትም ቻይና በፊት ታደርገው የነበረውን ያህል የአፍሪቃም ሆነ የሌሎች ታዳጊ ሀገሮች መሰረተ ልማቶችን ለመርዳትም ሆነ ገንዘብ ለማበደር የነበራትን አቅም ይቀንሳል ብለዋል ያንሰን። የቻይና መንግስት ባንኮች እና የግል ባለሀብቶች በ17 ዓመታት ውስጥ 146 ቢሊዮን ዶላር የሚሆን ገንዘብ ለአፍሪቃ ሀገሮች አበድረዋል። በዓለም አቀፉ ቫይረስ መዛመት ምክንያትም በርካታ የአፍሪካ ሀገሮች የዕዳ ክፍያው ጊዜ እንዲገፋላቸው ወይም እንዲሰረዝላቸው እየጠየቁ ነው። ሩዋንዳ የኮሮና ቫይረስ መዛመትን ለመገደብ ስትል አዲስ ገዳዎችን እንደምታስታውቅ ዛሬ ገልጻለች። ከቅርብ ቀናት በፊት የመኪኖች በመላ ሀገሪቱ መንቀሳቀስን አክሎ ገደቦችን የማላላት እቅድ እንደነበራት ታውቋል። ሩዋንዳ ውሳኔውን የቀለበሰችው አንድ ሰው በቫይረሱ በሽታ ምክንያት ከሞተ እና ባለፈው ሳምንት ማብቂያ ላይ የቫይረሱ መዛመት ከጨመረ በኋላ መሆኑ ተገልጿል። በሀገሪቱ ባለፈው ቅዳሜ 11 የኮቪድ-19 በሽተኞች ተገኝተዋል። በዛም ላይ ለመጀመሪያ ጊዜ አንድ ሰው በቫይረሱ ሞተ። ይህ የሆነው በሀገሪቱ የኮሮና ቫይረስ መዛመትን ተቆጣጥረናል የሚል ስሜት ባደረበት ወቅት መሆኑ ተዘግቧል። ሩዋንዳ የቫይረሱን መዛመት ለመገደብ ስትል በመዲናዋ ኬጋሊም ሆነ በክፍለ ሀገራት መካከል የመኪኖች እንቅስቃሴ መገደቡን ቀጥላለች። በሀገሪቱ 370 የኮቪድ በሽተኞች እንዳሉ ታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ለመጪው የዩናይትድ ስቴትስ ምርጫ ተወዳዳሪ እጩዎችን ለመወሰን ዛሬ ከአስር በላይ ግዛቶች ድምፅ ይሰጣሉ። ለፕሬዚዳንታዊ ምርጫ ከሪፑብሊካኑ ፕሬዚደንት ዶናልድ ትራምፕ ጋር ለመፎካከር የዲሞክራቲክ ፓርቲው ብቸኛ ተወዳዳሪ ጆ ባይደን ዛሬ የፓርቲያቸውን ውክልና ሊያገኙ ይችላሉ ተብሎ ይጠበቃል። ሌሎች ዲሞክራቲክ እና ሪፑብሊካን የሕግ መወሰኛ ምክር ቤት ተወዳዳሪዎቹም በግዛቶች ውስጥ ለድምፅ ቀርበዋል። ሰለሞን አባተ ዝርዝሩን ይዟል። አሁን ዋይት ሃውስና የሕግ መወሰኛ ምክር ቤቱን የተቆጣጠሩት ሪፐብሊካንና የሕግ መምሪያውን የያዙት ዲሞክራቶች ዋሽንግተን ዲሲን ጨምሮ በብዙ ስቴቶች ውስጥ ዛሬ የሚያካሂዱት የየፓርቲያቸውን እጩነት ማረጋገጫ ድምጾች ሊሰጡ የታሰበው ከሳምንታት በፊት ነበር። በተለይ በአራቱ ውስጥ በኮቪድ-19 ስጋት ምክንያት ሲተላለፍ ቆይቷል። በባራክ ኦባማ ሁለት ፕሬዚደንታዊ ዘመኖች የሀገሪቱ ሁለተኛ ሰው ሆነው ያገለገሉት ጆዜፍ ባይደን ለዴሞክራቲክ ፓርቲው እጩነት እንግዲህ ሊገዳደራቸው የቆመ የለም እና ተቀማጩን ፕሬዚደንት ትራምፕን በመጪው ጥቅምት 24 ምርጫ ከተሳካላቸው ሊያነሱ የዲሞክራቶቹ አውራ ይሆናሉ። በዚህ ምሽት እንደሚጠበቀው በእርግጥ ዋነኛ ተቀናቃኛቸው ሊሆኑ የሚችሉት የቨርመንቱ ሴናተር በርኒ ሳንደርስ፣ ምንም እንኳ የጆ ባይደንን መመረጥ በይፋ ተቀብለው እጩነታቸውን ቢያጸድቁላቸውም፣ ምርጫ ሳጥኑ ላይ ግን ዛሬም አሉ። የፓርቲው እጩ የፊታችን ነሐሴ ውስጥ በሚጠራው ጉባኤ ላይ በይፋ እስኪታወጅም ዛሬ በመጨረሻዎቹ ምርጫዎች የሚያገኟቸውን የልዑካን ድምጾች ይዘው ይቆያሉ። በጉባኤው ላይ የሚገኙትን ልዑካን አብላጫ ድምጽ ለመቆናጠጥ አሸናፊው መያዝ ያለበት አንድ ሺ ዘጠኝ መቶ ዘጠና አንድ ድምፅ ሲሆን እዚያ ለመድረስ ባይደን አራት መቶ ሀያ አምስት ድምጾች ቀሯቸዋል። ዛሬ በሚካሄዱት የቅድሚያ ምርጫዎች ለፉክክር የቀረቡት 479 የልዑካን ድምጾች ሲሆኑ ሳንደርስ ከዚህ ውስጥ ምን ያህሉን እንደሚቆርጡባቸው የሚታወቀው ገና ዛሬ ምሽት ላይ ቆጠራው ሲጠናቀቅ ነው። የዛሬዎቹ ምርጫዎች የሚካሄዱት በኮቪድ-19 ምክንያት ተዘግተው የቆዩት ንግዶችና መስሪያ ቤቶች ገና ባልተከፈቱበት ሙሉ በሙሉ እንዲሁም የጆርጅ ፍሎይድ ሞት ባስነሳው ተቃውሞ ሀገሪቱ በሁከትና በተቃውሞዎች ተጥለቅልቃ ባለችበት ሁኔታም ውስጥ ጭምር ነው። አሁን ደግሞ ስለ ኮሮና ቫይረስ አጫጭር ዜናዎች እናሰማለን። ኒውዚላንድ የኮሮና ቫይረስን ወረርሽኝ በመቆጣጠር በኩል ስኬት በማግኘቷ የሀገሪቱ መሪዎች በመጪው ሳምንት የአካል መራራቅ እንዲኖር የደነገጉትንና ሰዎች እንዳይሰበሰቡ የጣሉትን እገዳ ሊያነሱ እንደሚችሉ ተገልጿል። አስቀድሞ ጠንካራ እርምጃ መውሰድ የሚለው ስትራቴጂያችን ሰርቷል ሲሉ የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደን ተናግረዋል። ሀገሪቱ ከስድስት ሳምንታት በላይ ለሆነ ጊዜ ጥብቅ የመንቀሳቀስ እገዳ ደንግጋ ከቆየች በኋላ ለ11 ቀናት ያህል አዲስ የቫይረሱ በሽተኞች አልተገኙባትም። የሀገሪቱ የካቢኔ ሚኒስትሮች ድንበሮች እንደተዘጉ ሆነው የቁጥጥር ማላላት ይጀመር እንደሆነ በመጪው ሰኞ ይወስናሉ። እንደዚህ አይነት ፍጥነት ወደ መደበኛ አሰራር ለመመለስ በዓለም የመጀመሪያዎቹ ከሆኑት ሀገሮች እንመደባለን ብለዋል ጠቅላይ ሚኒስትሯ። በፓሪስ ፈረንሳይ፣ ምግብ ቤቶች፣ መጠጥ ቤቶችና ቡና ቤቶች ዛሬ ተከፍተዋል። በርካታ ሀገሮች የጉብኝት ሥራን መቼ እንደሚጀምሩ ለመወሰን በሚያሰላስሉበት በሆነ ወቅት የተባበሩት መንግስታት ዓለም አቀፍ የሲቪል ኤቪየሽን ድርጅት በአይሮፕላን መጓጓዝን አስመልክቶ አንዳንድ የጥንቃቄ ምክር ሀሳቦችን እያቀረበ ነው። መንገደኞች አይሮፕላን ማረፊያ ላይ ሲደርሱ የሰውነታቸውን ሙቀት መለካት ይኖርባቸዋል። የሚይዙ ጥቃ ማነስ አለበት። አይሮፕላኑ ውስጥም የአፍና የአፍንጫ መሸፈኛ ጭንብል ማድረግ ያስፈልጋል የአካል መራራት ለመተግበር በማይቻልባቸው ተርሚናሎችም እንደዚሁ ይላሉ የዓለም አቀፉ የሲቪል አቪዬሽን ድርጅት ያቀረባቸው ምክረ ሀሳቦች የአይሮፕላኖቹ ኩባንያዎች ለአይሮፕላኖቹ ሰራተኞች የህክምና የአፍና የአፍንጫ መሸፈኛ ጭንብሎችንና የእጅ ጓንቲዎችን የመሳሰሉ መከላከያዎችን እንዲያቀርቡ ድርጅቱ መክሯል የዓለም የጤና ድርጅት ማዕከላዊና ደቡባዊ አሜሪካ የኮሮና ቫይረስ የሚዛመትባቸው ቀጠናዎች እየሆኑ ነው ሲል ትላንት ሰኞ አስታውቋል። የቫይረሱ መዛመት እንደበረታባቸው ያስታወቁት የአሜሪካ ሀገሮች ብራዚል፣ ኮሎምቢያ፣ ፔሩ፣ ቺሌ፣ ሜክሲኮ እና ቦሊቪያ መሆናቸውን የዓለም የጤና ድርጅት የአስቸኳይ ጊዜ ፕሮግራም ዋና ስራ አስኪያጅ ማይክ ራያን ጠቁመዋል። ሜክሲኮ ውስጥ ከ10 ሺህ በላይ የሚሆኑ ሰዎች በኮቪድ-19 በሽታ መሞታቸውን በኮሮና ቫይረስ በሽታ መያዛቸው የተረጋገጠ ከዘጠና ሦስት ሺህ በላይ የሚሆኑ ሰዎች እንዳሉ የሜክሲኮ የጤና ጥበቃ ሚኒስቴር አስታውቋል። ነገር ግን ብዛቱ ከዚህ በላይ ሊሆን እንደሚችል የሀገሪቱ ባለሥልጣኖች መግለጻቸው አልቀረም። አድማጮች፣ የምሽቱ ዜናችን እዚህ ላይ ያብቅቷል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎዝ፣ በ25 ሜትር ባንድ በ1240 ኪሎዝ፣ በ31 ሜትር ባንድ በ9485 ኪሎዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 25 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻል። አድማጮች የኮሮና ቫይረስ ስርጭትን ለመቅታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱን አብይ ርዕስ እናስደምጣችሁ። ዩናይትድ ስቴትስ ለቀናት በተቃውሞ ታምሳ ሰንብታለች። ትላንት ሰኞ ማታ ፕሬዚዳንት ዶናልድ ትራምፕ ለህዝቡ ባደረጉት ንግግር የከተሞችና የክፍለ ግዛት አስተዳደሮች የነዋሪዎቻቸውን ህይወትና ንብረት ለመጠበቅ የሚያስፈልገውን እርምጃ ለመውሰድ ፈቃደኛ ካልሆኑ እኔ የዩናይትድ ስቴትስን ጦር ኃይል አሰማራለሁ ሲሉ አስጠነቀቁ። የህግና ስርዓት ፕሬዚዳንትም ነኝ ብለዋል። የዋይት ሀውሷ ዘጋቢያችን ፓትሲ ውዳስኳራ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። ፕሬዚደንት ዶናልድ ትራምፕ በሁከተኛ ሰልፈኞች የሀገር ውስጥ ሽብር ተግባር ተፈጽሟል፣ በሀገሪቱ ዙሪያ የተስፋፋውን ረብሻና ህግ አልባነት አስቆመዋለሁ ሲሉ ተናግረዋል። ፕሬዝደንቱ ትናንት ምሽት ላይ ወጥተው ይህን የተናገሩት ዋይት ሀውስ አጠገብ ተቃዋሚ ሰልፈኞች በሰላማዊ መንገድ ድምፃቸውን እያሰሙ በነበረበት ወቅት ነው። አገረ ገዢዎች በሙሉ ጎዳናዎችን ለመቆጣጠር በሚበቃ ቁጥር ብሔራዊ ዘቡን አስገብተው እንዲያሰማሩ ዛሬ አጥብቄ አሳስባለሁ። ከንቲባዎችና አገረ ገዢዎች ሁከቱ እስኪቆም ከበድ ያለ የሕግ አስከባሪ ኃይል ማሰማራት አለባቸው። ከተሞችና ግዛቶች የነዋሪዎቻቸውን ሕይወትና ንብረት ለመጠበቅ የሚያስፈልገውን እርምጃ ለመውሰድ ፈቃደኛ ካልሆኑ እኔ ራሴ የዩናይትድ ስቴትስን የጦር ኃይል አዝምቼ ችግራቸውን በፍጥነት እፈታላቸዋለሁ። ፕሬዝደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር የሺ 87ቱን ጸረ አመጽ ድንጋጌ ኢንሰሬክሽን አክት አንቀሳቅሰዋለሁ ሲሉም ዝተዋል። ሕጉ የሀገሪቱን የጦር ኃይል ወታደሮች በአገረ ገዢዎች ሳይጠየቁ በየክፍለ ግዛቱ ለማዝመት ስልጣን ይሰጣቸዋል። የመከላከያ ሚኒስቴር ባለስልጣናት እንደተናገሩት የጦር ሰራዊቱ አንድ ባታሊዮን የወታደራዊ ፖሊስ ወታደሮች ወደ ዋሽንግተን እንዲያዘምት ፕሬዝደንቱ ትዕዛዝ ሰጥተዋል። የጦር ኃይሉ የክፍለ ግዛት አገረ ገዢን አስቀድሞ ሳያማክር መግባት የሚችለው መዲናይቱ ዋሽንግተን ብቻ ነው ነውና ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ ባሳለፍነው ሳምንት መጀመሪያ በፖሊስ ቁጥጥር ስር በነበረበት ሕይወቱ ካለፈ ወዲህ አልፎ አልፎ ዝርፊያና ኃይል የቀላቀለ ሁከት ቢኖርም በአመዛኙ ሰላማዊ የተቃውሞ ሰልፎች ሲካሄዱ ሰንብተዋል። ፕሬዝደንቱም ይህንኑ ተከትሎ ለሕዝቡ ንግግር እንዲያደርጉ ግፊት ሲደረግ ቆይቷል። ጆርጅ ፍሎይድ በቁጥጥር ስር ያዋለው ነጩ ፖሊስ መሬት ላይ አጋድሞት አንገቱ ላይ ከስምንት ደቂቃ በላይ ተጭኖት ህይወቱ እንዳለፈ ይታወሳል። ፕሬዝደንቱ የፍሎይድ ጉዳይ ፍትህ ያገኛል ብለዋል። ዘርን መሰረት ያደረገው የእኩልነት መዛባትና የፖሊስ የኃይል ተጠቃሚነት ይቁም ስለሚሉት የተቃዋሚ ሰልፈኞች ጥያቄዎች ግን የተናገሩት ነገር የለም። ፕሬዝደንቱን ነቃፊዎቻቸው በዘር ልዩነት ላይ የተመሰረተ ክፍፍል በማቀጣጠል ይከሷቸዋል። በመጪው ፕሬዝደንታዊ ምርጫ እንደሚፎካከሯቸው የሚጠበቁት የቀድሞ ምክትል ፕሬዝደንት ጆ ባይደን አንዱ ናቸው። ጆ ባይደን ትናንትና በትውልድ ክፍለ ግዛታቸው በዴላዌር ከጥቁር አሜሪካውያን የሃይማኖት መሪዎች ጋር ስብሰባ አድርገው ነበር። እንዲህ ብለዋል። ጥላቻ ይደበቅ እንደሆን እንጂ አይጠፋም፣ አያከትምም። ስልጣን ላይ ያለ ሰው ያን አለት ስር የተደበቀ ጥላቻ አቀጣጣይ ኦክሲጅን እፍ የሚልበት ሲሆን ከአለቱ ስር ብቅ ነው የሚለው። ስለዚህ ፕሬዚዳንቱ የተናገሩት ነገር አንድምታ ወይም ትርጉም አለው። ፕሬዝደንት ትራምፕ የትናንቱን ንግግራቸውን ካደረጉ በኋላ ከዋይት ሀውስ አጠገብ ወደሚገኘው ወደ ቅዱስ ዮሐንስ ኤጲስቆጲሳዊ ቤተ ክርስቲያን በእግራቸው መጓዝ ጀመሩ። በስፍራው የነበሩትን ተቃዋሚ ሰልፈኞች ከጥቂት ደቂቃዎች ቀደም ብለው የጸጥታ ኃይሎች በአስለቃሽ ጋዝ አባረዋቸዋል። ታሪካዊው ቤተ ክርስቲያን በዚሁ ሰሞን የምድር ቤት ውስጥ በተለኮሰ እሳት በጥቂቱ ጉዳት የደረሰበት ነው። ሀገራችን ታላቅ ነች። ፕሬዝደንቱ ቤተ ክርስቲያኑ ውስጥ ዘልቀው ሳይገቡ ደጃፉ ላይ ነው መጽሐፍ ቅዱስ ይዘው የቆሙት። የቴክሳስ ኤኤንኤም ዩኒቨርሲቲ የፕሬዝደንታዊ ንግግሮች አጥኚ ምሁሯ ጄኒፈር መርሴር ካታዲያ ፕሬዝደንቱ ለደጋፊዎቻቸው ጠንካራ ሆኖ ለመታየት ያደረጉት ሙከራ እንደሆነ ይናገራሉ። ስ ነው አክሲደንት ቴሌቪዥን ካሜራስ ፕሬዚዳንቱ ጽሁፎች በተጻፉባቸው ግድግዳዎች ማለትም ግራፊቲ በኩል ሲያልፉ የቴሌቪዥን ካሜራዎች የቀረጿቸው በድንገት የሆነ ነገር አይደለም። መጽሐፍ ቅዱስንም ይዘው መታየቱን በጣም ፈልገውታል። በዛ ሰዓት ሊያስተላልፉት የፈለጉት መልእክትም ይመስለኛል። ያም የዩናይትድ ስቴትስ ፕሬዝዳንት በታሸገው ቤተ ክርስቲያን ደጃፍ በተቃዋሚ ሰልፈኞች አንጻር በአይበገሪነት ቆሞ መታየቱን ነው የፈለጉት። የፕሬዚዳንቱን ንግግር በተመለከተ የዋሽንግተን ኤጲስቆጶሳዊ ቤተ ክርስቲያን ጳጳስ ሜሪያም በዲ በሰጡት ቃል ፕሬዝደንቱ ቤተ ክርስቲያኗ መሄዳቸው አካባቢው ለዚያ እንዲዘጋጅ የተደረገው ነገር አስቆጥቶኛል ብለዋል። ፕሬዝደንቱ ብጥብጥ እየቀሰቀሱ ነው፣ ለአይሁድና ክርስትና እምነቶች ተታላላቅ ቅዱሳን ምልክቶች አንዱ የሆነውንም መጠቀሚያ እያደረጉት ነው ሲሉ ጳጳሷ ከሰዋል። ብላክ ላይቭስ ማተር የጥቁር ሰውም ሕይወት ዋጋ አለው በሚል ስያሜ በዩናይትድ ስቴትስ በጥቁር አሜሪካውያን ላይ በፖሊስ የሚደርሱ ጥቃቶችን በመቃወም የተጀመረውን እንቅስቃሴ በመደገፍ በዓለም ዙሪያ የተቃውሞ ሰልፎች በብዛት ቀጥለዋል። ለቀናት የዘለቀው ተቃውሞ ባለፈው ሳምንት በዩናይትድ ስቴትሷ የሚኒያፖሊስ ክፍለ ግዛት በፖሊስ እጅ ስር ሳለ ህይወቱ ያለፈውን የ46 ዓመቱን ጆርጅ ፍሎይድ ግድያ ተከትሎ የተቀሰቀሰ ነው። ይሁን እንጂ የዩናይትድ ስቴትሱን የተቃውሞ እንቅስቃሴዎች በመደገፍ በዓለም ዙሪያ በተለያዩ ከተሞች አደባባይ ከወጡ የተቃውሞ ሰልፍ አድራጊዎች ውስጥ አብዛኞቹ ድንገቱ በገዛ ሀገራቸው ውስጥም አለ ያሉትን ተመሳሳይ የዘር መድሎ እንዲያስቡ እንዳደረጋቸው ይናገራሉ። ሄንሪ ሪጅወል ከለንደን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ከትላንት በስቲያ እሑድ በማዕከላዊ ለንደን ወደ ፓርላማ የሚወስደው ጎዳና ላይ የተሰባሰቡትን የዩናይት ስቴትሱን የተቃውሞ እንቅስቃሴዎች ለመደገፍ የወጡ ሰልፈኞች ለማስለቀቅ በሞከረበት ወቅት ብጥብጥ ተቀስቅሷል። ፖሊስ በወሰደው እርምጃ 23 ሰዎችን በቁጥጥር ስር አውሏል። በለንደኑ የትራፋልጋር አደባባይ የተቃውሞ ሰልፈኞች ጆርጅ ፍሎይድ ስሙን ጥሩ፣ ጆርጅ ፍሎይድ ስሙን ጥሩ የሚል ድምፅ እያሰሙ ነበር ባለፈው ሳምንት በሚኒያፖሊስ ከተማ በፖሊስ የተፈጸመው ግድያ ነው በለንደንና በሌሎች በርካታ የአውሮፓ ከተሞች ተቃውሞዎችን ያቀጣጠለው። ሰልፈኞቹ ለንደን ወደሚገኘው የዩናይት ስቴትስ ኤምባሲ ሲያመሩም ጆርጅ ፍሎይድ በመጨረሻዎቹ ደቂቃዎች ያሰማ የነበረውን አይ ካንት ብሪዝ መተንፈስ አልቻልኩም የሚሉ ቃላት እያሰሙ ነበር። በዩናይት ስቴትስ እየተካሄደ ያለው የተቃውሞ እንቅስቃሴ በብሪታንያ ለሚኖሩ ቁጥራቸው አናሳ ለሆኑ የተለያዩ ማህበረሰብ አባላት በተለይ ከገዛ ሁኔታቸው ጋር የሚያዛምዱት እውነታ መሆኑን አንዳንዶች ይናገራሉ። የብሪታንያው የውጭ ጉዳይ ሚኒስትር ዶሚኒክ ራብ በበኩላቸው በዩናይት ስቴትስ በተካሄዱት የእሁዱ የተቃውሞ እንቅስቃሴዎች ዙሪያ አስተያየት ከሰጡ ባለስልጣናት አንዱ ናቸው። ይህ ሁሉ ውጥረት ረግቦ አሜሪካ አንድ ስትሆን ማየት ነው የምንሻው አንዳንድ የብሪታንያ ፓርላማ አባላትን ጨምሮ ሰላማዊ ሰልፎቹ አለም አቀፉን የኮሮና ቫይረስ ወረርሽኝ ለመከላከል ስራ ላይ ውሎ የነበረውን የማህበራዊ ወይም የአካላዊ መራራቅ አሰራር ባለመከተል ህይወትን ለአደጋ እያጋለጡ ነው ሲሉ የተቹማሉ ሾላ ሞስ ሾግባ ሚሙ ለንደን ነዋሪ የሆኑ የህግ ባለሙያና የፖለቲካ ጉዳዮች ተሟጋች ናቸው ዘረኝነት ሌሎች አሳሳቢ ሁኔታዎች በመከሰታቸው አልጠፋማ ሲሉ ይሞግታሉ ኮሮና ቫይረስ ምድሪቱን ስለወረረ ዘረኝነት በድንገት አያከትምም። በበርሊንም መሰንበቻውን በመቶዎች የተቆጠሩ ተመሳሳይ የተቃውሞ ሰልፎች ታይተዋል። በኮሚኒዝም ማክተሚያ ከተናደው የበርሊን ግንብ ፍርስራሽ ላይ በጆርጅ ፍሎይድ ግድያ ያደረባቸውን ሀዘን የሚገልጡና ፍትሕ የሚጠይቁ ጽሁፎችን አስፍረዋል። በኒውዚላንዳ ግዙፍ ከተማ ኦክላንድም በትላንትናው ዕለት በብዙ ሺህ የሚቆጠሩ ሰዎች ለዩናይት ስቴትሱ ሰልፈኞች አጋርነታቸውን ለማሳየት አደባባይ ወጥተዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት መሰናዶ ነው። ወደ ተከታዩ ዘገባችን እናልፋለን። በአርባ ምንጭ ከተማ በኮሮና ቫይረስ ተይዛ ሊሆን ይችላል በሚል ተጠርጥራ ናሙና ወስዶ ለይቶ ማቆያ ከገባች በኋላ ራሷን ያጠፋች ወጣት ውጤት ነጻ መሆኑን የከተማው ጤና አጠባበቅና የፖሊስ ኃላፊዎች ገለጹ። ከኮሮና ቫይረስ ጋር በተያያዘ በማህበራዊ እና ኢኮኖሚያዊ ጉዳዮች ላይ ከማተኮር ይልቅ ሊደርስ ስለሚችል የስነልቦና ጉዳት በቂ ዝግጅት በማህበረሰብም በመንግስትም አለመደረጉን በመደ ወላቡ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ረዳት ፕሮ ፕሮፌሰር ጀማል ኢብራሂም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ባለትዳር እንደነበረች የተነገረላት የ25 ዓመት ወጣት ወርቅነሽ ድባባ መዳረሻውን ዳራማሎ ለወረዳ በማድረግ ነበር ከአዲስ አበባ ከተማ ወደ አርባ ምንጭ ተጓዘችው። ወደ አርባ ምንጭ ከተማ የሚገባ ማንኛውም ሰው በከተማው መግቢያ ላይ ከተሽከርካሪያቸው ወርደው የሙቀት መጠናቸው የሚለካ ሲሆን ወርቅነሽም ከእሷ ጋር ከነበሩ ከ36 ተጓዦች ጋር መለካቷን እና የሰውነት ሙቀቷ 38 ነጥብ አምስት ነጥብ በመሆኑ ለይቶ ማቆያ መግባቷን በጋሞ ዞን ጤና መምሪያ የለይቶ ማቆያዎች ኃላፊ አቶ በርገና ኦላሞ ተናግሯል። በዚህ ምክንያት እኛ ጋ እንድትቆይና ናሙና ወስደን ምርመራ አድርገን እንደምናውጣት ገለጽን። አማካሪ አስቀምጠን ምክረል ውስጥ ስልጠናት ምንም እንደማትቆይ ውጤቱ ነገ እንደሚገለጽላት ና ጤናማ ከሆነች ና ከዚህ ከኮቪድ ናይንቲን ነጻ ከሆነች ወደ ሌላ ህክምና ተቋም ዳ እንደምትታከም በሽታ ካለ ግን በእኛ አካባቢ ህክምና ተቋም እንዳለ እንደምትታከም አስደሰናስ የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ዳንኤል ረጋ በበኩላቸው የተፈጸመውን ራስን የማጥፋት ወንጀል እንደሚከተለው አስረድተዋል። ከራሷ ድንጋጤና ከተለያዩ ምክንያቶች ይመስላል በሻርፕ ራሷን ሰክላ ሪፖርት ደርሶን ሄደን ቼክ አድርገን ያው የቤተሰቦቿ አስክሬኑ የተላከበት ሁኔታ ነው ያለው። በጽሁፍ ያስቀመጠችው ማስታወሻም ሆኔ ለቅርብ ወዳጆቿ ወይም ጓደኞቿ ያቆየችውን መልእክት እንዳላገኙ ተናግረው ከሰው በመለየቷ በጭንቀት ራሷን ሳታጥፋ አትቀርም ብሎ ፖሊስ መጠርጠሩን ተናግሯል። የኮሮና ቫይረስን ተከትሎ ሊከሰት የሚችለውን የስነ ልቦና ጉዳት መቀነስ የሚችል በቂ ዝግጅት በማህበረሰቡ ዘንድ አለመደረጉን በመደወላቡ ዩኒቨርሲቲ የስነ አእምሮ ሕክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግሯል። ሰዎች ማድረግ ስላለባቸው ጉዳዮችም ምክር ለግሷል። በማህበረሰቡ ዘንድ ካየው የሚጨምሩ በየቀኑ የሚታዩ የሚነገሩ ቁጥሮችን በከፍተኛ ሁኔታ ከመከታተል የዘለለ ሰዎች ዝግጁ አልነበሩ። ራሳቸው ላይ ቢከሰት በሽታ እንደሆነ ማንኛውም በሽታ ሊዳ እንደሚችል ምናልባት አስቀድሞ ራሳቸውን ከዚህ በሽታም ለመከላከል ይረዳቸው ዘንድ የስነ ልቦና ዝግጅነት ያስፈልግ ነበርና ይህን ዝግጁ አልነበሩ። በመንግስት ደረጃም ካየኸው የሚታይ ነውና የስነ ልቦና ዝግጅ ምናልባት አካላዊ ሌሎች ኢኮኖሚያዊ፣ ማህበራዊ ነገሮች ላይ ነው ትኩረት ሲደረግ የነበረው ስነ ልቦና ደግሞ ከነዚህም የላቀ ሰው በስነ ልቦና ዝግጁ ካልሆነ የሚመጣን ነገር መቀበል አይችልም። መቀበል አልቻለም ማለት ደግሞ የሚመከሩ የሚተላለፉ ምክሮችንም ምናልባት የጥንቃቄ መመሪያዎችንም ከመንግስትም ሆነ ከዓለም ጤና ድርጅት እንዲሁም ከባለሙያዎች የሚተላለፉ ነገሮችንም መቀበል እና በአግባቡ ስራ ላይ ማዋል ስለማይቻል የሳይኮሎጂካል እንዲሁም ደግሞ የስነ ልቦና ዝግጅት በጣም በከፍተኛ ሁኔታ አስፈላጊ ነው። በሁለቱም ዘንድ እንግዲህ በከፍተኛ ሁኔታ ክፍተት ያለበት ነው የሚመስለኝ። የስነ ልቦና ዝግጅት ሲባል ራሱ ምን ማለት ነው? ምንድነው ሰዎች የሚዘጋጁት? የሚመጣውን ነገር ለመቀበል አካላዊና ስነ ልቦናዊ ስሜታዊ ዝግጁነት ያስፈልጋል። በሌላው ማህበረሰብ ዘንድ የተከሰተ ሊጋም ሊደርስ እንደሚችል ማወቅና የሚመረዳው የመጀመሪያው ትልቁ ነገር ነው። ከምርመራ በፊት ወይም ሰዎች ከመጠርጠራቸው በፊት ያለውን ነገር ነው ነገሩኝ እና በዚህ በኮቪድ አስራ ዘጠኝ ቫይረስ የተጠረጠሩ ወይም ኳራንታይን የገቡ ሰዎችስ ምን አይነት ስነ ልቦና ዝግጅት ነው ወይም ጥንቃቄ ነው ማድረግ ያለባቸው? መስማት ነገሩን ቴሌቪዥን ላይ ከማየት በተደጋጋሚ ምስልን ከማየት አንጻር ሁላ ነው ሰዎች አሁን እየተደናገጡ እየፈሩ ስለዚህ ጉዳይ በተነሳ ያሉት እና ወደዚህ የገቡ ሰዎች ደግሞ የከፋ ነገር ነው እየታየ ያለው። ለይቶ ማቆያ ውስጥ የገቡ በከፍተኛ ሁኔታ እየተጨነቁ እየተረበሹ ነው ያሉ። መረበሽ ራሱ ይሄ ጭንቀት፣ ፍርሃት፣ ድንጋጤ፣ ውጠት፣ ስጋት፣ ድብርት የምንላቸው ነገሮች ሲመጡ አንደኛ በሽታን የመቋቋም የመከላከል አቅማችንን ራሱ ያሳጣናል። ሌላኛው የምግብ ፍላጎታችን እንዲቀንስ ያደርጋል። የምግብ ፍላጎት ወረደ ማለት ደግሞ በምንጠቀመው መድኃኒትም እራሱ ሊጎዳን ይችላል። አይደለም ቫይረሱ ብቻ ሳይሆን ማለት ነው እና ሌሎች ተጓዳኝ ነገሮችን ሊነሱብን ይችላል። የተያዘ ሰው ማለት ፖዘቲቭ የሆነ ሰው ማለት የሞተ ወይም የሚሞት ማለት እንዳልሆነ በደንብ መረዳት እና ፖዘቲቭ እና ኔጌቲቭ መለየት ያስፈልጋል። ይህን ከተረዳን የጭንቀት ሁኔታችን ይቀንሳል። ስለዚህ ከዛ በኋላ በጣም ህይወት እንዳለ፣ ብሩህ ጊዜ እንዳለ፣ ወደፊት የተለየ ሌላ የተሻለ ቀን መሆኑን ወደፊት እያዩ የሚመጣው ነገር በሙሉ ለበጎ ነው እያሉ ፖዘቲቭ ኢነርጂን እየመገቡ ራሳቸውን የመከላከል ሰውነትን መገንባትና ከእንደዚህ አይነት ነገር አርአያ በመሆን ተምሳሌት በመሆን መለየት ይቻላል የሚል ነው። መልካም ሰሞኑን አርባ ምንጭ ከአዲስ አበባ የመጣች ልጅ ኮራንታን ከገባች ወይም ለይቶ ማቆያ ከገባች በኋላ ናሙና ተወስዶ ምርመራ ተልኮ ሳለ ውጤቷን ገና ሳታይ አንገቷ ላይ በነበረው ጨርቅ ነገር ወይም ሻርፕ ራሷን አጥፍታለች። እና ይህን በተመለከተ ምን አይነት ሁኔታ ውስጥ ብትገባ ነው እንደዚ አይነት እርምጃ ልትወስድ የምትችለው? ምንድን ነው የእርሶ እይታ? በደፍሰራችን በጣም አጉልቶ ከፍ አድርጎ የሚያሳየን ከሆነ በእኛነታችን ደረጃ አንድ ሁለተኛ፣ በማህበረሰብ ደረጃ ስራት ተደርጎ ተስሎ በጣም በከፍተኛ ሁኔታ የሚወዳና ና መጥፎ ነገር ተደርጎ እየተሳለ የሚነገረን ከሆነ ሳይመጣ በሩቁ አደገኛ ነገር ውስጥ እንገባለን። እኛ ሳይኮሎጂካሊ እንዳልኩኝ አካላዊ ዝግጁነት አይኖረንም። የከፋ የስነ ልቦና ቀውስ ውስጥ እንገባለን። ስለዚህ የከፉ ስነ ልቦና ቀውሶች ላይ አንዱ መገለጫቸው ራስን ለመጉዳት ከማሰብ አንጻር ነው። ስለዚህ አልኖርም ከዚህ በኋላ አንድ ማህበረሰብ ውስጥ አድሎና ማግለል ይኖራል። አንድ ሁለተኛ የነገ ተስፋ አጨልሞ ያሉ ይሄ በጣም ነገቲቭ ነው። እነዚህ ነገሮች በበዙ ቁጥር የከፉ የስነ ልቦና የስሜት በሽታዎች የአእምሮ በሽታዎች መታየት ይጀምራሉ። የስነ ልቦና የስሜት ከራስን ማጥፋት ደረጃ ሊደርስ ይችላል። በዚችኛዋም ልጅ ለሌሎቹ በጣም ከፍተኛ ትምህርት የሚሰጥ ነገር መሆኑን ነው የምረዳው ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሃዋሳም። ማራታንን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን ለመከታተል ለምትፈልጉ አድማጮች አማሪክ ዳት ቪኦኤ ኒውስ ዶትኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን ተከተሉን ተወያዩ ተነጋገሩ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ቪኦኤ ዳት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል ወደ ተከታዩ ዘገባችን እንለፍ አለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባለፈው ሳምንት አርብ ግንቦት 21 2012 ዓ ም ባወጣው ሪፖርት በአማራ ክልል ምዕራብና ማዕከላዊ ጎንደር ዞን ውስጥ ባለፈው አንድ ዓመት በመንግስት የጸጥታ ኃይሎች ተፈጽሟል ያለው የሰብአዊ መብት ጥሰት ጥናቱና አቀራረቡ የአንድ ወገን የፖለቲካ ፍላጎት የተንጸባረቀበት ነው ሲል የአማራ ብሔራዊ ንቅናቄ አብን ቅሬታ አቅርቧል። በሰሜን አሜሪካ የሚገኘው የአማራ ማህበር በበኩሉ አምነስቲ ሚዛናዊነት በጎደለው መልኩ አዛብቶ አቀረበ ያለውን ሪፖርት እንዲያስተካከል ጠይቋል። በዚህ ጉዳይ ላይ የተሰናዳው ዘገባ ዝርዝሩን ይነግረናል። አምነስቲ ለአንድ ዓመት አደረግኩት ባለው ጥናት ውስጥ በተካተተው ሪፖርት የቅማንትን ማንነት ለማስመለስ በተቋቋመው ኮሚቴ አማካኝነት የተነሳው የማንነት ጥያቄ ከመስከረም 2011 እስከ ጥቅምት 2012 ባለው ጊዜ ውስጥ በአማራና በቅማንት ማህበረሰብ መካከል ግጭት ለመፈጠሩ ምክንያት ሆኗል ብሏል። በአማራ ክልል በምዕራብና በመካከለኛው ጎንደር በሚገኙ በቋራ በመተማና በጭልጋ የቅማንት ማህበረሰብ ላይ ያነጣጠረ ጥቃት ተፈጽሞ በ24 ሰዓት ት ውስጥ ሀምሳ ስምንት ሰዎች መገደላቸውን በዝርዝር አስፍሯል። በአዘዞም ዙሪያ እንዲሁ ሌሎች 43 ሰዎች መገደላቸውን ጠቅሷል። ይህ ግጭት የአካል ጉዳትና ከሁለቱም ወገኖች በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኗል ብሏል። ይህንን የድርጅቱን ሪፖርት ሙሉ ይዘት በቀደመው ዘገባችን በስፋት ያስደመጥናችሁ ሲሆን የአማራ ክልል መንግስት ተፈጸሙ የተባሉት የሰብአዊ መብቶች ጥሰቶች በገለልተኝነት ያልተሰሩ በመሆኑ እንደማይቀበሉት መግለጻቸውን ደግሞ በትላንትናው ዘገባችን አሰምተናችሁ ነበር። የአማራ ብሔራዊ ንቅናቄ አብን የአማራ ህዝብ የመብት ጥሰት አደባባይ እንዳይወጣና እንዲታፈን በሀገር ውስጥና በዓለም አቀፍ ተቋማት ውስጥ በሚሰሩ ሰዎች አማካኝነት ከጀርባ በሚቀናበሩ ሸፍጦች በተለያየ ጊዜ ሆን ተብሎ ተጽዕኖ ይፈጸምበታል የሚል እምነት አለው። የአምነስቲ ሪፖርትም በተጽዕኖ ስር ይወደቀና ለአንድ ወገን ያዳላ ነው። በሰብአዊ መብቶች ዘገባ ስም የፖለቲካ ስራ መስራት የሚፈልግ ኃይል የሰጠውን የአንድ ወገን ሪፖርት እንዳለ ነው ያተመው የሚል ወቀሳን ያቀርባል። የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ለተፈጠረው ግጭት ዋናው ምክንያት የፖለቲካ ድርጅት ነው ሲሉ ይሆነ ይችላሉ። መጀመሪያ የመንደርደሪ ሀሳቡ ምንድን ነው ብሎ ስታስቢ፣ የአማራው ሀይል ፋኖ፣ ልዩ ሀይሉ ዝም ብሎ ጥቃት እንደሰነዘረ ለዚህም እንደመመሻ ያስቀመጠው የጥማንት በአግባቡ የራስን በራሱ የማስተዳደር እና የማንነት ጥያቄ በአግባቡ አለመመለሱን አንድን በራ ፈጥሮ ነው የተነሳው። ከዛም ላይ የጥማንት ኮሚቴ የሚባለውን አካል ለዚህ ሁሉ ችግር መነሻ የሆነውን በህወሀት የምጠቀውን የሽብር ቡድን ዝም ብሎ ነው የዘለለው። እንደውም ህጋዊ ከለላ ለመስጠት ነው እየተፈለገ ያለ ሪፖርት ላይ ሪፖርቱ አንድም ተው ራሱ ስህተት ነው። ስህተት የሆነበት ምክንያት ደግሞ ሆን ተብሎ የተሰራ መሆኑ ነው። ዞሮ ዞሮ ወደ ጥማንት ጉዳይ ስመጣልሽ ዋናው ችግር ፈጣሪ የህወሀት ሀይል ነው። የጥማንት ኮሚቴን

እንግዲህ የትናንት ወንድነቻችንም እህቶቻችንም ብችቦቻችን ለት የተሳሳ ጉዳቶች ደርስ አለ። እንግዲህ ከዚያ መካከል አሁን ዋናው ቁም ነገሩ ይሄንን ወደዚህ ገልብጦ በአማራው በኩል ችግር እንደተጀመረ አድርጎ የሳለበት አግባብ ትክክል አንድ እሱ ነው። ሁለተኛው አማራው ላይ የደረሰው ነገር አንድ ስንጥር ነገር መትከስ አልፈረ ሪፖርቱ የተሟላ ሪፖርት አይደለም ነው በመስከረምና በጥቅምት ወር በዚህ አካባቢ ግጭት በነበረ ጊዜ የአሜሪካ ድምጽ ባጠናቀረው ዘገባ መሰረት የቅማንትን ማንነት ለማስመለስ በተቋቋሙ ኮሚቴና በህወሓት አደራጅነትና የገንዘብ ድጋፍ በደንብ የተደራጀና የታጠቀ ኃይል ጥቃት እየፈጸመባቸው እንደሆነ የአማራ ክልል መንግስት አስታውቆ ነበር። በዚህ ግጭት ላይ ስሙ ደጋግሞ የሚነሳው ህወሓት በወቅቱ እንዲ ያለውን ክስ እንደማይቀበለውም አስታውቆ ነበር። በመስከረም መጨረሻ ይህን ክስ በተመለከተ ከአሜሪካ ድምጽ ተጠይቀው ምላሽ የሰጡት የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ፓርቲያቸው እንዲህ ያለ ድርጊት አለመፈጸሙን እና የአማራ ክልል የጸጥታ አካላት በሰላማዊ ሴቶችና ህጻናት ላይ ጥቃት ካደረሱ በኋላ የፈጠሩት ትርክት ነው ብለውት ነበር። ህወሀት ይህን ችግር የፈጠረ እንዳልሆነ ቅማንትም ህዝብ የአማራም ህዝብ በድንበ ቆን የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ህጻናትና ምስኪን ሴቶችን እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳዩ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሀት ነው ወይ የሆነ ሀይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን እንግዲህ በሶስተኛ ነገር የሚሉት በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። የአብኑ ምክትል ሊቀመንበር አቶ ዩሱፍ የአምነስቲን ሪፖርት ለመቀበል የሚቸግራቸው ግጭቶች ተፈጥሮና በሁለቱም ወገን ጉዳት ደርሶ አምነስቲ ግን የአንዱን ወገን ችላ ብሎ የህወሓትን ፍላጎት የሚያንጸባርቅ ሪፖርት በማውጣቱ ነው ይላሉ። በወቅቱ በአማራ በኩል ደረሱ ካሏቸው ጥቃቶች መካከልም ሲያስረዱ አማራ ልዩ ኃይል ባልደረበው Ini saya telah masuk di tempat kami ada itu, cinta semua, sama itu. cinta, mau Wih, በተለያዩ ጊዜ በአማራ ሚዲያ ቀስ በግልጽ እስከ ስማቸው እስከ ቤተሰቦቻቸው የተገለጸ ጉዳይ ነው። ሰፊ ጥቃት ነው የነበረው እና ይህንም እንዳለ ነው። ምንም አንዱንም እንኳ መጥቀፍ አልፈለገም። አማራው ላይ ምንም ጥቃት እንዳልደረሰ ትዞ ነው የዘምለው እና ሰፊ ጥናት ነው እንጂ የደረሰው መልሶ ማቋቋሙ ከባድ እንደነበረ በአለም ሚኒ የታዘበው ነገር ነው የነበረው። ሰባዊነት እንግዲህ ሁሉንም ነው የሚያካት ነው እኮ ታግተው የተወሰዱ በርካታ ሰዎች አሉ። ታግተው ተወስደው የተገደሉ አድራሻቸው ይጠፋሉ። በዚህ ለግማልሆኑ ሀይል እና ቤታቸው እየተቃጠለ ማሳቸው በሳት እየተያያዘ አካባቢያቸውን ለቀው በሺ የሚቆጠሩ በአስር ሺዎች የሚቆጠሩ የአማራው ወገን ወደ መሀል ጎንደር የመጣበት ሁኔታ ነው ያለ ኢትዮ ግልጽ ነው እና ይህንን ሙሉ በሙሉ አንድ ነገርም ሳይል ነው ያለበት። በሌላ በኩል በሰሜን አሜሪካ የሚገኘው የአማራ ማህበር አምነስቲ ሚዛናዊነት በጎደለው መልኩ አዛብቶ አቀረበ ያለውን ሪፖርት እንዲያስተካክል የሚጠይቅና ክፍተቶችና ስህተቶች አሉበት ያለውን ክፍል በዝርዝር የሚጠቁም ሪፖርት አውጥቷል። የድርጅቱ ህዝብ ግንኙነት ኃላፊ አቶ ተመስገን ሽፈራው መታረም ይገባል ያሉበትን ምክንያት ያስረዳሉ። አምነስቲ ኢንተርናሽናልን የመሰሉ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸው ሪፖርቶች እና ልዩ ልዩ ጥናቶች አምባገነን መንግስታት በዜጎቻቸው ላይ የሚፈጽሙትን የሰብአዊ መብት ቅሰት ለማጋለጥ ትልቅ ድርሻ የሚኖረውን ያህል በዛውም ልክ ደግሞ ምናልባት የተዛባ መረጃ እና ሚዛናዊ ያልሆነ መረጃ ያካተተ ሪፖርት የሚወጣ ከሆነ ለእነዚሁ አምባገነን መንግስታት እና የሰብአዊ መብት ረገጣል ለሚፈጽሙ ቡድኖች ሽፋንም ሊሆን ስለሚችል በእኛም ምልከታ ሪፖርት ውስጥ ያንን አይነት ይዘት ስላየን የግድ ምላሽ ስለሚያስፈልገው ህብረት ዓለም አቀፍ ማህበረሰቡ ማወቅ ስላለበት አምነስቲ ኢንተርናሽናልም ይህንም ጉዳይ እንዲያስተካክልና ክሬዲብሊቲውንም ይጠብቅ አጽንኦት ለመስጠት ነው። አምኒስቲ በአካባቢው ስለተፈጠረው ግጭትና ጥቃት በበቂ ሁኔታ መረጃ አልሰጠም። ጉዳዩ የ20 ዓመት ታሪክ ያለው በመሆኑ የ2011 ና የ2012 ዓ ምትን ማካተት ብቻ የጉዳዩን ትክክለኛ ምስል አያሳይም ያሉት አቶ ተመስገን ከርዕሱ ጀምሮ የአማራና የቅማንት የእርስ በርስ ግጭት እንደሆነ አድርጎ ማቅረቡ ችግሩን በመፍጠር በማባባስ በማጋጨት ና እንዲፈታ ባለማድረግ ተጠያቂ ሊሆኑ ለሚገባቸው አካላት ሽፋን የሰጠ ነው ብለዋል። ዋና የድርጅት አቀናባሪዎችን ፈጻሚዎችን ና ተጠያቂ ሊሆኑ የሚገባቸውን ቡድኖች የመደባቂያ ዋሻ ይሰጣል ብለን እናስባለን። እነዚህም ቡድኖች በእኛ ጥናት እና ሜን አክተርስ ብለን አይደንቲፋይ እያደረግ ናቸው በአሌም የአማራ ክልል የሚባለውን አካባቢ የሚያስተዳድረው ማለት ነው፣ ህወሓት፣ እንዲሁም የቅማን ታጣቂዎች፣ የፌዴራል መንግስት፣ እነዚህ ሜን አክተሮች ናቸው ብለን እናስባለን። ህዝብ ለህዝብ ግጭት ነው የሚለው ክፍተት ለእነዚህ ሜን አክተር የመደበቂያ ዋሻ ሊሆናቸው እንደሚችል ማንም ሊረዳ የሚችል ነው። ይሄም በእጅጉ ያሳስበናል። ግጭት መፈጠሩን በሁለቱም ወገን ጉዳት መድረሱን የገለጹት አቶ ተመስገን እንዲህ ያለ ያንድ ወገን ሪፖርት ለወደፊቱ መፍትሄ ለማምጣት እንቅፋት የሚሆንና እንዲያውም ተጨማሪ ግጭቶችን የሚያመጣ አባባሽ ነው ብለውታል። ስለዚህ አምነስቲ ይህንን ሪፖርት ያጓደላቸውን አሟልቶ ሙሉ ስዕሉን በሚያሳይ መልኩ መልሶ ሊያወጣው ይገባል ብለዋል። አድማጮች፣ በሌላ በኩል በምስራቅና ምዕራብ ጉጂ ዞኖች የቀረበውን በተመለከተ አስተያየት የሰጡት የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነፃነት ግንባር ኦነግ ሪፖርቱ በኦሮሚያ ክልል የተጣሰውን መብት ስፋት አያሳይም እንደውም አንሷል በሚል የሰጡትን ማብራሪያ ደግሞ በነገው ምሽት ይዘን እንመለሳለን። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜን አጠናቅቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦ 24 ላይ እንገኛለን። በአሀዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ እየተላለፈ ይገኛል። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ንግድና ምጣኔ ሀብት። ኮሮና ቫይረስ በሰው ጤና ላይ የሚያስከትለውን ችግር መናገር የአዋጁን በጆሮ የሚሉት ነው። ከዚያ ባሻገር ኮቪድ-19 በሰዎች አኗኗር፣ በአገሮች ምጣኔ ሀብት ይዞታ ላይ፣ በአገሮች ግንኙነት ወይም ደግሞ በምናውቀው ዓለም አቀፍ ግንኙነት ላይ የሚያሳድራቸው አሉታዊም ሆኑ አዎንታዊ ተጽዕኖዎች ሙሉ በሙሉ ተለይተው ምን እንደሚሆኑ አልታወቀም። ለችግሮች መፍትሄ ለመስጠት እንዲህ ያለ እውቀት ትልቅ መሳሪያ እንደሆነ ማንም አይስተውም። ለመሆኑ ኮቪድ-19 በኢትዮጵያ ምጣኔ ሀብት ላይ ምን ተጽዕኖ አሳድሯል? መለስካቸው አማሃ በዚህና ተያያዥ ጥያቄዎች ዙሪያ ከኢትዮጵያ ገንዘብ ሚኒስቴር ሚኒስቴር ዴታ ከዶክተር እዮብ ተካሊን ጋር ቆይታ አድርጓል። ወደ ውይይቱ። የኮቪድ-19 ወረርሽኝ ወደ ኢትዮጵያ መግባቱ ይፋ ከተደረገ ጀምሮ በሀገሪቱ ምጣኔ ሀብት እንቅስቃሴ ላይ ያሳደረው ተጽዕኖ ምን እንደሚመስልና ምን ያህልስ እንደሆነ በትክክል ተለይቶ ይታወቃል? አዎ፣ እንግዲህ እንዳልከው የኮቪድ ወረርሽኝ በዋነኝነት የጤና ቀውስ የሚያመጣ በሽታ ቢሆንም በዓለማችን እንዲሁም በሀገራችን ኢኮኖሚ ላይ ከፍተኛ ጫና እየፈጠረ እንዳለ የሚታወቅ ነው። የጫናው አይነት ላርጅሊ ሀገራት በሽታው ለመከላከል በወሰዷቸው እርምጃዎች ድንበሮች ስለተዘጉ፣ እንዲሁም የበሽታው ባህሪ የሰዎችን ተራክበው የሚገድብ በመሆኑ ሶሻል ዲስታንሲንግ አክቲቪቲስ ላይ በተለይ የሰርቪስ አገልግሎት ላይ ትልቅ ኢምፓክት ስላለው ከዛ የሚመለጭ ነው። እንዲሁም አለም ያለች መስኔዳ በአጠቃላይ የውጭ ቀጥታ ኢንቨስትመንት ኤክስፖርት ላይ፣ የቱሪዝም ገቢ ላይ እንዲሁም የሰዎች ስራ ላይ ከፍተኛ አሉታዊ ተጽዕኖ ያሳድራል። እኛንም ሀገር ያየ እንደሆነ ከመጀመሪያው መንግስት ይሄ ወረርሽኝ ምን ያክል ጉዳት ሊያመጣ ይችላል በሚል እየሰራቸው አሴስመንት አሉ። እነዚህ አሴስመንት የሚያሳዩት አጠቃላይ ሀገራዊ ገቢ ጂፒ የምንለውን ከሁለት እስከ ሶስት በመቶ ያክል ግዲ ያስቀንስ የሚችል አሉታዊ ተጽዕኖ እንዳለው ነው የሚያሳየው። በተለይ አገልግሎት ዘርፉ በከፍተኛ ሁኔታ የሚጎዳ ነው የሚሆነው። እንዲሁም ቅድም እንዳነሳው ልህ ከአለም ጋር ካለን ተራክቦ ጋር ተዘራጅቶ የገቢ ንግድ፣ ቱሪዝም፣ ኢንቨስትመንት፣ ረሚታንስ የመሳሰሉት ላይ የጎላ ተጽዕኖ አለው። በቁጥር ደረጃ ካስቀምጥ ግን ጂዲፒያችንን ሁለት ከሶስት ፐርሰንት አምስት ስምንት እስከ አስራ ስምንት ቢሊዮን ሊደርስ ይችላል ተጽዕኖ ሊያመጣ የሚችል ነው። እንግዲው ይህ ጉዳት ሊደርስ የቻለው እንዴት ነው? ጉዳቱን ከመሸከም ውጭ ሌላ አማራጭ ወይም ጉዳቱን የመቀነሻ የማለዘቢያ ዘዴ አልነበረም? አስቀድሞ ለማሰብ ይቻል አልነበረ? ይሄን ይቻላል እንደ መንግስት የሚያደረግ ነው። ያንኑ እኮ ነው ማለት ወረርሽኝ ጉዳት የሚያመጣ መሆኑን ስናውቅ በተቻለ መጠን ይሄ ጉዳት የሚቀንስበትን መንገድ ለማሰብ ነው የተሞከረው። በአጠቃላይ የመንግስትን የኮሮና ወረርሽኝ ምላሽ ያየ እንደሆነ የዜጎችን ህይወትና ደህንነት ኑሯቸውን መታደግ ላይ ያጠነጠረ ነው ምላሽ በአጠቃላይ። ይሄ ማለት ማለት ነው። ለምሳሌ በዚህ ወረርሽኝ ምክንያት ብዙ ሰው ስራ ሊያጣ ይችላል፣ ከፍተኛ የኢኮኖሚ መቀዛቀዝ ይፈጠራል የሚለውን ትንባያ መሰረት በማድረግ እነዚህን ጉዳት እንዴት እንቀንስ የሚል በጣም የተናበበ እና የበሰለ የፖሊሲ ምላሽ ነው የተሰጠው። ለምሳሌ የስራ አጥነት ቁጥሩ እንዳይበዛ አሰሪዎች ሰራተኞቻቸው እንዴት አድርገው ይዘው ያቆዩ የሚለውን የመለሰ በአስቸኳይ አዋጁ ሰራተኞች እንዳያበጡ ነው ከመታወጁ በተጨማሪ በተለይ ሞርሰሲክ ጠቃሚ የሆነው መንግስት የፖሊሲ እርምጃዎቹን ወስዷል። የታክስ ምህረት አድርገዋል። የተለያዩ የገንዘብ አቅርቦቶችን በብሔራዊ ባንክ እና በባንኮች በኩል እንዲቀርብ ተደርገዋል። እንግዲህ ዝርዝሩን ጊዜ ካለን መጣበታለሁ። ግን እነዚህ የፖሊሲ እርምጃዎች ዋና ትኩረታቸው የሆነው የኢኮኖሚ ጉዳቱ ከደረሰ በኋላ እንዴት እናገግም ብለን መጠየቅ ሳይሆን ያለብን እንደ መንግስት የተወሰደው አቅጣጫ ጉዳቱን ከመጀመሪያው መቀነስ፣ በተለይ ደግሞ ኢኮኖሚው ላይ ዘላቂ የሆነ ጉዳት እንዳያመጣ እንዴት አድርገን እንከላከል ወደሚል አቅጣጫ ላይ ተኮረው። ከዚህ አንጻር በተለይ ዋና ዋና አምራች ዘርፎች ሳይጎዱ እንዲቆዩ ኢንሱሌትድ እንዲሆኑ ነበር የተደረገው። ግብርናው እንዳየው አሁንም የተሻለ ምርታማ እንዲሆን እንዲያውም የምርት አቅርቦቶች ግባቶች ቀድሞ እንዲደርሱ የማድረግ ከተለመደው አሰራር ውጭ ወተንም አርሶ አደሩ የበለጠ ምርታማ እንዲሆን ለማድረግ በየገጠሩ አሁን ፓም የማሰራጨት ስራ ብሎ እየተሰራ ነው ያለው። የኢንዱስትሪ ዘርፉ ላይም የጤና ጥንቃቄው ሙሉ ሙሉ ተሟልቶ በሽፍትም ቢሆን ተቋማት እንዴት ፕሮዳክቲቭ ሆነው እንዴት ምርታማ ሆነው ይቆዩ የሚለውን ምላሽ ነው የወሰድነው። ስለዚህ ይቻላል እና ተችሏልም። በኢትዮጵያ ሁኔታ ማየት የምትችለው አሁን አሁን ያለን ግምገማ የወሰናቸው የፖሊሲ እርምጃዎች ይሄ ወረርሽኝ ሊያመቃ ይችል የነበረውን በጣም ከባድ የኢኮኖሚ ጉዳት አስቀድሞ መቀነስና የአደጋ መከላከል ምላሽ ውስጥ ማነቃቂያ ስትራቴጂም ሪከቨሪ ቀንም ከዶክተር ኢዮብ ተካልኝ ጋር ያደረግነው ውይይት ሰፊ ነው። ተከታዩን ዝግጅት በሌላ ጊዜ ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መነስካቸውንና እንግዳውን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶትኮም የኢሜል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብ እና የማኅበራዊ መገናኛ ፕሮዲውሰራችን አባየው ገበያው ነች። ዋና አዘጋጅ ትስታ በላቸው። እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን። አብራችሁኑ ወደ ተከታዩ ዝግጅት እንለፍ። ሐኪሞን ይጠይቁ ጊዜያችን ብርቱ ፈተናዎች አንዱ ለሆነው የኮቪድ-19 ወረርሽኝ መከላከያ የሚውሉና ከፍተኛ እጥረት የሚታይባቸውን አስፈላጊ ቁሳቁሶች ሰርቶ ካቀረበ ወጣት ጋር የተጀመረ ቃለ ምልልስ ነው። ፋሩቅ ሙባረክ ይባላል። በተለይ ህሙማንን ለመርዳት በግንባር የተሰለፉት የሕክምና ባለሙያዎች ለበሽታው እንዳይጋለጡ ለማድረግ የሚውሉትን እነኚህ እንቁሳቁሶች ስሪዲ ፕሪንተር በመባል በሚታወቀው ዘመናዊ ቴክኖሎጂ አማካኝነት በመስራት አገር ለመርዳት የተነሳውን ፋሩቅ ያወያየው የሐኪሙን ጠይቁ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ ከፋሩቅ ጋር የያዘውን የመጀመሪያ ክፍል ቃለ ምልልስ መከላከያ ጭምብሎቹን ከምን እንደሚሰራ ባቀረበለት ጥያቄ ነበር የተቋጨው። የምሽቱን እልባት ካደረገበት ይጀምራል። ታችንን ካቆምንበት እንጀምራለን። በቀደመ ውይይታችን ጭንብሎችና ሌሎች የወረርሽኝ መዛመት ለመከላከል የሚውሉ ቁሳቁሶች ምንነት፣ የምትሰራቸውን ስራዎች ተመልክተን ነበረ ውይይታችን የቋጨ ነው። ለምሳሌ ከፍተኛ እጥረት የሚታይበት ኤን ዘጠና አምስት በመባል የሚታወቀው የአፍ መሸፈኛ ጭንብል ሐኪሞችን ለቫይረሱ ከመጋለጥ ማዳን የሚያስችል ደረጃውን የጠበቀ የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራ? እዛ ደረጃ ስለመታየቱ እንዴት ነው የምታረጋግጠው? ይሄኛው ማስክ የሚሰራው ስሪዲ ፕሪንተር ግብዓት የሆነው ፊላሜንት የሚባል አለ። ፊላሜንቱ ፒኤልኤ ወይም ፒኢቲጂ የሚባል ግብዓት አለ። የፕላስቲክ አይነት ሆኖ ፒኤልኤ የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው፣ ከበቆሎ የሚሰራ ኢንቫይሮንመንታሊ አካባቢያችን ተስማሚ የሆነ የፕላስቲክ አካባቢ ብክለትን ለመቀነስ የሚረዳ ብክለትን የሚከላከል አዎ ነው። ሁለተኛው ፒቲጂ ያልኩ ደግሞ ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው፣ በአብዛኛው ለሜዲካል እቃዎች መስሪያነት ይውላል እና ይሄ ማስክ ስቲል በማስክ ፕሮዲስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል አብዛኛው ሰርቶ እንደ ቻይና ያሉ ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው። መልካም የሰራሃቸውን የሙከራ ስራዎችን የተረዳሁት እንዲፈትሿቸው ጭምር ነው እንዲገለገሉባቸው የሰጠው እና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ወይም ሐኪሞችን ለበሽታው ለቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ። የሚታወቅ የምትጠብቀው አሁን ያሰብኩት ምንድን ነው፣ የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይህን ነገር በማስ ለማምረት በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይህን ነገር መርምሮት ተቀባይነት እንዲሰጠኝ ማለት ነው። ያሰብኩትና ምንድን ነው፣ ይህን ነገር ሌሎች ሀገሮች ላይ ተሞክሮ በደንብ የአሜሪካን ብንወስድ የአሜሪካ ኤፍ ዲ ኤ አፕሩቭ ያደረገው የዲዛይን ሞዴል አለ የፊት መሸፈኛ ጭንብል እና ይሄኛውንም እኔ አሁን እስካሁን ባረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይህን ያደረግነው እና በበለጠ ደግሞ ፎርማል የሆነ የመድኃኒት ቁጥጥር ባለስልጣን የሚሰጠኝን እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ በሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን። በጣም ትልቅ ተስፋም ጠንካራ መንፈስም ያለ ከራሳችን አልፈን ሌሎችንም መርዳት አለብን የሚለው ድረስ ነው። ይሄ ዞዎችን ለአደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። አንተን መሰል ወጣቶች ብዛት የአንተን ስራ የሚመለከቱ የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸውን እንዲጠይቁ እኔ ባለኝ እውቀት ባለኝ ችሎታ እንዴት ረዳለው የሚለውን የሚያበረታታ ይመስለኛል ዩኒቨርሲቲዎች አካባቢ እጅ ማጽጃ ፈሳሾችን እየሰሩ ሲሰጡ፣ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ በጣም ያበረታታል። እና ይሄን ስራ ከመጀመሪያው በፊት ወደ ነበረ አጋጣሚ እስኪ ሄድ ይሄ ሁኔታው የግድ ያለውን ነገር ተመልክተህ የጎደለ ነገር እኔም ላግዝ እችላለሁ፣ እዚህ ቦታ የሚሰራ ነገር አለ ብለን የተነሳ። ከዚያ በፊት ግን ምን አይነት ነገሮችን ትሰራ ነበር? በስሪዲ ፕሪንተር በዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉ እና ምን ሞክርሃል አንተ? ከመጀመሪያውን ጀምር የመጀመሪያ ኢምፕሪንተር ሳመጣ እንደ ትርፍ ጊዜ ስራ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር በትርፍ ጊዜ ስራ ነበር። በሂደት ግን እያየሁት ስሄድ ስሪዲ ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነው እና የማይገባበት ነገር የለም ሁሉም ነገር ላይ ይገባል እና ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርኪቴክቸራል ሞዴሎች ነው። በተለምዶ አርኪቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ ሁለት ወር ሶስት ወር ወስዶ ይሰሩ ነበር። ስሪዲ ፕሪንቲንግ መጠቀም ሲጀምር በአጭር ጊዜ በዋጋም ያነሰ፣ በጥራትም በደንብ ዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ስያለው እና አርክቴክቸራል ሞዴሎች ይሰራ ነበር። ሌሎች ደግሞ ከህፃናት መጫወቻዎች ጋር የተያዙ ሀገራዊ የሆኑ ህፃናት መጫወቻዎች ናቃቸው መጫወቻዎች ብዙ ጊዜ የውጭውን መጫወቻ ነው የውጭውን ባህል ነው የሚያስተዋውቁት እና የእኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት እያለው እንደገና ደግሞ በሙከራ ደረጃ ምን አይነት ናቸው ምናምን ካለ እያሳየ ልታስረዳኝ ትችላለህ? በቅርብም ካለ መጫወቻዎቹ ለምሳሌ ይሄ የግዕዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆኖ እየደረደሩ መጫወት የሚያስችል አማርኛ ጽሁፎች ያሉበት እነዚህ ብሎኮች የምናውቃቸው በእንግሊዝኛ ፊደል ተሰርተው ነው የምናውቃቸው። ይሄኛው በደንብ በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማር የሚመች መጫወቻዎች ናቸው። እንደዚሁም ቼዞች፣ መጫወቻዎች ሰርቻለሁ። ቼዙንም ደግሞ አገራዊ ለማድረግ አስቤ የጀመርኩት እንትን አለ አሁን የምናውቃቸውን የአክሱም ሐውልት የፋሲለደስ እነዚህም ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራውት ያለ አለ። ሞባይል ሽፋኖች እና ጌጣጌጦች፣ መቀመጥ የሚችሉ መክፈቻዎች፣ የተለያዩ ነገሮች ሰርቻለሁ እና ቱሪዝም ጋር በተያያዘ ሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ፣ አክሱም፣ ፋሲለደስን ሰርቻለሁ። እነዚህ ቅርጾችን ማለት ነው፣ እንደ ሀውልቶች በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ ሊቀመጡ የሚችል። በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው። ጊዜ የሚፈጅ ነው። ለምሳሌ ፈረንሳይን ብንወስድ ኤፍልታወር ሞዴሉ በየቦታው አለ እና ቱሪስቶች በሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል ለዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ለሀገራቸው ሲወስዱት እና እኛም እነዚህን ነገሮች አልተሰራበትም ማለት ይቻላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት። እና በቀላሉ እንዲታዩ ተመሳሳይ በቀላሉ ሰዎች በርቀት እንዲያገኛቸው ማድረግ ቅርብ ያደርጋል። በትክክል እና ካሁን እሱን ነበር ሰራ ነበረው። ስለዚህ ቴክኖሎጂ ሲነሳ በጣም የሚስበኝ እንግሊዝኛው ወደ አማርኛ ሀሳብ ማምጣቱ አስቸጋሪ ነው። ያን ሀሳብና በተግባር በተጨባጭ ውጤቱን ማገናኘት የሚችል አንድ ሰው እዛ መሀል ካለ ቴክኖሎጂ ይፈቅድለታል የሚለው በጣም የሚያበረታታ ነው። ወሰን አለመኖር በንድፈ ሀሳብ ደረጃ ከማወቅ ባለፈ በእርግጥም ብዙ ነገር የሚሰራ ብዙ ክፍተቶችም የሚሞላ የመሆኑን ነገር ካምንበት አለ። ወደፊት በዛ መንገድ የሚታዩ ነገሮች ብዙም ያልተሰራ እንደመሆኑ ኢትዮጵያ ውስጥ የሚታዩ ነገሮች ምንድን ናቸው? በትክክል በትክክል። አሉላ ከፋሩቅ ጋር ካደረገው ቆይታ ለሬዲዮ ያዘጋጀውን በዚህ ቢቋጭም ዘለግ ያለውን ውይይታቸውን ሙሉውን ግን በድረ ገጻችንና በፌስቡክ ገጻችን እናኖራለን። ለአሁኑ ፋሩቅን እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። ወደ ሀረሪ ክልል እንውሰዳችሁ። የሀረሪ ክልል ብቸኛው ክልላዊ በዓል የሆነው የሻዋል ኢድ በዓል የኮሮና ቫይረስ ባሳደረው ተጽዕኖ በአደባባይ ባይከበርም በቴሌቪዥን የቀጥታ ስርጭት በዓሉ ሁሉም በየቤቱ እንዲያከብረው መደረጉን የሀረሪ ክልል አስታወቀ። ከ15ኛው ክፍለ ዘመን ጀምሮ በሀረር መከበር እንደተጀመረ የሚገመተው ሻውል ኢድ ከሃይማኖታዊነቱ ይልቅ ባህላዊነቱ የጎላ ነው ይባላል። ከድሬዳዋ አዲስ አበባና ከውጭ ሀገራት ጭምር ሀረሪዎች በሀረር ከተማ ተሰብስበው የሚያከብሩት የሸዋል ኢድ በዓል የሀረሪዎች ዋነኛ የመተጫጫ ቀንም ነው ይባላል። ስለ በዓሉና ስለ ዘንድሮ አከባበሩ አዲስ ቸኮል ከክልሉ የባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ አዩብ አብዱላሂ ጋር ቆይታ አድርጓል። የሀረሪ ብሔረሰብ ተወላጆች ከኢድ አልፈጥር ቀጥሎ ያሉትን ስድስት ቀናት ጾመው ቀጣዩን ሰባተኛ ቀን በዓል ወይም ኢድ አድርገው ያከብሯታል። ይህ ቀን ነው ሸዋሊድ የሚባለው። ስለ አከባበሩ የሀረሪ ክልል የባህል ቱሪዝምና ቅርስ ጥበቃ ቢሮ ምክትል ኃላፊ አቶ አዩብ አብዱላሂ የሚሉት አላቸው። ገጽታው አንደኛ ሶስት ቀን ነው የምከበረው። ወንዶችና ሴቶች፣ አዛውንቶች ሶስት ቀን በተከታታይ ይከበራል። ሁለቱ ቀን ማታ ብቻ ነው የምከበረው ማለት ነው። መጨረሻ ቀን ማታ በሶስት ሰዓት አካባቢ የተጀመረው ያድርና ጠዋት ቀኑ ሙሉ ይውላል ማለት ነው። ይሄ ሀያ አራት ሰዓት የሚከበር በዓል አድርገዋል ማለት ነው። እና ይሄ ደግሞ ከሌላ አካባቢዎች እና ከሌላ በዓላት ለየት የሚያደርገው ነው። ይሄንን በዝክሪ ነው የሚያከብሩ። ዝክሪ ማለት ያው መወድስ ነው። አላህን ያወድሳሉ፣ መሐመድን ያወድሳሉ፣ ቅዱሳንን በዚህ አይነት ውዳሴ ነው ወንጣቶች ጨፍራሉ፣ ሽማግሌዎች ያረግዳሉ። በዚህ አይነት መልክ ከማታ የጀመረው ቀኑ ሙሉ ይውላል። ሁለት ቦታ ላይ ነው የሚከበረው። ግማሽ ኪሎ ሜትር ልዩነት ውስጥ ነው ያሉት። ወጣቶች እየተመላለሱ ነው በቃ ሌሊቱ ቀኑ ሙሉ የሚውሉት። ሁለቱ መካከል እንግዲህ የተለያዩ ምግብ አይነቶች ይሸጣሉ፣ ወደ ጥበቦች ይሸጣሉ፣ ሙዚቃ ትርኢቶች ይኖራሉ። እና በቃ በጣም የደመቀ በዓል ነው። በአከባበሩ ላይ ሽማግሌዎች ቡራክ የሚሰጡ ሲሆን፣ ወንዶችና ሴቶችም የየራሳቸው የስራ ክፍፍል አላቸው ወንድ ጣቶ ህጻናትም ጭምር እንጨት ያሰባስባሉ። እንጨቱ ተሰባስቦ ተከምሮ ይቃጠላል። ነበልባሉ ልክ ወታደራዊ ትርኢት በሚመስል መልክ ይዘሉታል። አንድ ሓንዶፍ የሚሉ ጨዋታ ነው። ነበልባሉ ካበቃና ወደፊት ከመጣ በኋላ ስሙ ምንድን ነው የሚደረገው ከበሮ ይሞቅበታል። ከበሮው በቆዳ የተሰራ ስለሆነ ቆዳ ስለሆነ ብዙ ሲመታ ትንሽ ረገብ ይላል ና ሲያሞቁ ደግሞ ድምፁን ከፍ የሚል ድምፅ ይወጣዋል። ይሄ ይሰራበታል ይሄ ወጣቶች የስራ ድርሻ ነው ማለት ሴቶቹ ምግብ ያቀርባሉ መጠጥ ትኩስ መጠጦች ቃህዋ የሚባል አለ በቡና ፍሬ በቡና ገለፈት በቡና ቅጠል የሚሠራ የተለያዩ አይነቶች መጠጦች አሉ ሁሉም ትኩስ መጠጦች ናቸው ይቀርባሉ እነዚህ በዝክሪ የደከመ ምላሳቸውና እንጻፋቸው ሲደርቅባቸው የሚያረጥሙበትና አዲስ ጉልበት የሚያገኙበት ሁኔታ እየፈጠሩ ናቸው ማለት ነው። በየቤቱ ድግስ ስለሚኖርም ሀብታም ድሀ ሳይል ማንም በሚቀርበው ሰው ቤት እኩል በልቶ እንደሚውል አቶ አዩብ ይናገራሉ። በዓሉ ከዚህ ባሻገር የወጣቶች ዋነኛ መተጫጫ ወቅት ነው። በነባሩ ባህል ሴቶች ወደ አደባባይ የሚወጡበት ብቸኛ ዕለት ስለነበረ ወንዶች ልባቸው የከጀላትን ሴት ማንነትና ቤተሰቦቿን አጣርተው ለወላጆቻቸው አሳውቀው የትዳር አጋራቸውን የሚመርጡበት ዕለት ነው። ይህ አከባበር አሁንም ዘመናዊ መልክ ይዞ በጋራ መግባባትና መፈላለግ ላይ ተመስርቶ የሚተጫጩበት ዕለት እንደሆነ የቀጠለ ሲሆን የጋብቻ ቀናቸውን በዚህ ሁለት የሚያደርጉ ወጣቶች ቁጥር እየጨመረ መሆኑን አቶ አዩብ ይናገራሉ። ባሳለፍነው ሳምንት መጨረሻ የተከበረው ይህ የሸዋሊድ በዓል ግን ዘንድሮ የቀድሞ ድምቀቱን ይዞ አይደለም የተከበረው። በኮሮና ቫይረስ ምክንያት የአከባበሩ ክፍሎች የነበሩ ብዙ መርሃ ግብሮች ተሰርዘው በቴሌቪዥን ብቻ ሁሉም በየቤት ሆኖ ማክበሩን አቶ አዩብ ይናገራሉ። ዘንድሮ እንግዲህ አሁን ያላቸው እንቅስቃሴ በሙሉ የሉ ያለው ነገር ቢኖር ሁለት ቤታ ያከብሩ የነበሩ ሽማግሌዎች በመጨረሻው ቀን ተሰባስበው አዳራሽ መድረክ ላይ ሆነው ርቀታቸውን ጠብቀው ጓንተን እጃቸውን አጥብቀው አፍንጫቸውና አፋቸውን ጭምብል አድርገው እየተቀዳ ሁሉም ቤቱ ሆኖ ሐረር ያለው ሁሉ በሐረር ቴሌቪዥን ቤቱ ቁጭ ብሎ ባሉን ታድመዋል ማለት ነው። በአፄ ልብነ ድንግልና የአዳል ጦርነት ወቅት የእግራኛ ምር ጦር ዘመቻ ላይ ሆኖ የዳል ፈጥን በዓል ባለማክበሩ ዋሊድ መከበር ጀመረ የሚል በጥናት ያልተረጋገጠ አፈ ታሪክ መኖሩን የሚናገሩት አቶ አዩም ትክክለኛውን የበዓሉን አጀማመር ቢሯቸው እያጠና መሆኑን ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ስዝታበላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግርኛ ዝግጅት አየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ?